የማኅበራዊ መገናኛ ዘዴዎች ቅኝት። ንጉሠ ነገሥቱ በስድስት ዓመቱ የሞቱት ዘመዴ ስሚ አንቺ እኔ እኮ ሦስት መንግሥታት አይቻለሁ እያለ ይጎርርብኝ ነበር ትላለች የትዊተር ተጠቃሚዋ ሐና ጫላ። ኢህአዴግዬ ምን ይሳነዋል በዚች ዕድሜዬ ሦስት ጠቅላይ ሚኒስትር አሳየኝ ለዛውም ታላቁ መሪ የቀድሞ ጠቅላይ ሚኒስትርና ለዚህኛው ደግሞ በቅርቡ ስም እናገኝላቸዋለን ስትል ጽፋለች። የዶክተር አብይ አህመድ ምርጫ በማህበራዊ ድረገጽ ተጠቃሚዎች ዘንድ ከተለያዩ አቅጣጫዎች እንደዚህ የውይይት መነሻ ሆኗል። ስላቅ ጸሐፊው በኃይሉ ገብረ እግዚአብሔር በፌስቡክ ገጹ እንደዚህ ጽፏል። እኔ ዶክተር አብይ ጠቅላይ ሚኒስትር ሆነ እናቴ የት ሆስፒታል ነበር የሚሠራው? ለጠቅላላ እውቀት አቶ አብይ ዶክትሬታቸውን ያገኙት በፒስ ኤንድ ሴኩሪቲ የትምህርት ዘርፍ ነው አሉ። ይህ ማለት የአገሬ የኢትዮጵያ ሰላምና መረጋጋት በአዋቂ እጅ ገባ ማለት ይሆን በሆነ ብሎ ይጨርሳል። በእርግጥ ዶክተር አብይ ከሶስት ዓመታት በላይ ለዘለቀው የፖለቲካ ቀውስ መፍትሄ ያበጁለት ይሆን? ይህ የበርካቶች ጥያቄ ነው። ሰኞ ከ4 ኪሎ ቤተ መንግስት የሚገቡት የአብይ ምርጫ ለገዢው ግንባር ቅርበት ባላቸው ወገኖች ዘንድ ተጻራሪ አቀባበል ገጥሞታል። ነቀፋም አላጣውም። የመቀሌው ፍጹም ብርሃነ አንዱ ነው። እንዲህ ይላል ይቻላል። ምንም የማይቻል ነገር የለም። ድንጋይ ወርውረህ ጠቅላይ ሚኒስትር ማስቀየርም ትችላለህ እንጂ በምንም አይነት መስፈርት ዶክተር አብይ ጠቅላይ ሚኒስትር ለመሆን ብቃታቸው አልተፈተነም። ቢያንስ አንድ ሚኒስቴር መስሪያ ቤት እንደ ውጭ ጉዳይ ሚኒስቴር አይነት የስልጣን ደረጃ ተፈትነው ቢያልፉ እስማማ ነበር። ለማንኛውም እንደ ሾላ ዛፍሬ በድንጋይ ለወረዱ ጠቅላይ ሚኒስትር ኃይለ ማርያም እያመሰገንኩ ለአዲሱ ጠቅላያችን መልካም የሥራ ዘመን እመኛለሁ፣ ይላል ፍጹም። ስለ ኢትዮጵያ መንግስትና አገሪቱን ስለሚመራው ገዢው ግንባር በግል የፌስቡክ ገጻቸው በመጻፍ የሚታወቁት አባቡ ረሺድ ኢህአዴግ የመጨረሻ እድሉንና ጥይቱን የተከበሩ ዶክተር አብይ አህመድን በመምረጥ ተኩሷል የሚል እምነት አላቸው። አቶ አባቡ ኢህአዴግ ሌላ ምንም የቀረው ጥይትም ሆነ እድል እንደሌለው አውቆ የህዝብ ቅቡልነትና ተአማኒነትን ለማግኘት ጠንክሮ መስራት ይገባዋል። እንደ ኢህአዴግ ሳይሆን እንደ ሀገር የቀረን እድል ወታደራዊ መንግስት ይሆናል። በብዙ ምክንያቶች፣ አሁን ባለን ሁኔታ ደግሞ እንዳለ እንደቀረ እድል የሚታይ አይመስለኝም፣ ብለዋል። አደረች አራዳ ደግሞ እኔ ምላለሁ ሁሉም ራሱን ለለውጥ ያዘጋጅ በሚል ሀተታቸው ለገዢው ግንባር ሰዎች ጥሪ አቅርበዋል። አደረች አራዳ ከሚያንጸባርቁት ሀሳብ ለኢህአዴግ ቅርበት ያላቸው ከዶክተሩ ጀርባ የሚሸረብ ሴራም የሚያሰጋቸው ይመስላል። እንደዚህ ይላሉ። ሁሉም አመራርና መዋቅር ከአዲሱ ጠቅላይ ሚኒስትር ጎን መሰለፍ የፍላጎት ብቻ ሳይሆን የውዴታ ግዴታ ነው መሆን ያለበት። የዶክተር አብይ ስኬት የኢህአዴግ ስኬት ነው። የዶክተር አብይ ውድቀት የኢህአዴግ ውድቀት ነው። ከጎን ሆኖ መጠራጠርና ያለመተማመን ስሜት ማቀጣጠል ለየትኛውም ወገን የማይጠቅም የዜሮ ድምር ጨዋታና የጥፋት መንገድ ብቻ ነው። ኢህአዲግ በመታደስ ሂደት ውስጥ ነው። አሁን የተጀመረው የታድሶ ሂደት ከተጨናገፈ በሀገራችን ሰማይ ላይ አንዣቦ የነበረው አደጋ ተመልሶ መምጣቱ አይቀርም። ለድርጅቱም ይሁን አጠቃላይ ለሀገሪቱ መልካም ዜና ይዞ የሚመጣ አይደለም። ካሁን በኋላም ከዶክተሩ ጀርባ የሚሸረብ ሰው ዞሮ ዞሮ ስርዓቱን ጠልፎ የጣለ መሆኑን በሚገባ ሊያውቀው ይገባል። የግለሰብ ጠላት ብቻ ሳይሆን የድርጅትም የሀገርም ጠላት ነው። በዚህ ውስጥ ማንም አያተርፍም። የሚቀለድበትና የሚባክን ጊዜ ሊኖር አይገባም። ያባክናቸውን ጊዜያት ዋጋ ጭምር የምንከፍልበት እንጂ። ስለዚህ ሁሉም ወደ ስራ ወደ ለውጥ ወደፊት ለመጓዝ ራሱን ቢያዘጋጅ ይበጨዋል። በነገራችን ላይ አድማጮቻችን፣ የሚከተሉት አስተያየቶች በዚሁ በዶክተር አብይ ምርጫ ላይ በዋትሳፕ የደረሱን ናቸው። አንደኛ አሁን ዶክተር አቢይ እየታሰሩ ያሉትን ሰዎች የማስፈታት ኃላፊነት አለበት ብዬ አምናለው። ሁለተኛ ነገር ደግሞ አሁን በኢትዮጵያ ላይ የታወጀው ኮማንድ ፖስት ማቆም አለበት ብዬ ነው ማምነው። ስለዚህ የዶክተር አቢይ ወደ ስልጣን ማምጣት ለኢትዮጵያ በተለይ ለኦሮሞ ሕዝብ ለውጥ ያመጣል ብዬ ስለማምን መመረጣቸው ይደግፋለሁ። የመጨረሻውን እድል ተጠቃሚ ይመስለኛል። አገሪቱ እስከ ዛሬ ያው በህወሀት እየተመራች እንዳለ ነው በህዝቡ የሚታወቀው እና ከለውጡ ድጋፍ ያላቸው አብይና የለማ ግሩፕ የሚባሉትን ወደፊት ማምጣቱ ህዝቡ እራሱ እየጠበቀ ያለው ነገር ስለሆነ ለዚህ ጉዳይ ላይ ህዝቡ ላይ ለውጥ ያመጣሉ የሚል እምነት በብዙ ኢትዮጵያውያን ዘንድም እንዳለ እገምታለሁኝ። ስለዚህ የዶክተር አብይ መምጣት የመጨረሻ አማራጭ ነው፣ በጣም ጥሩ ነው ብዬ ነው የምገምተው። ዶክተር አብይ ደግሞ በስራ እየሰሩ የሚያሳዩን የማይጠመዘዙ እንዲሆኑ ተስፋ እናደርጋለን። የዶክተር አብይ ምርጫ ፓርቲያቸው ኦህዴድን አብዝተው ከሚተቹ ተቃዋሚዎች ጭምር ድጋፍ አግኝቷል። ጠቅላይ ሚኒስትር ሆነው ሲሾሙ ሊሰሯቸው ይገባል ያሏቸውን የዘረዘሩ ተንታኞችና ተቃዋሚዎች ፈተናዎቻቸውን ግን አልዘነጉም። ቱሉ ሊባን የተባሉ የፌስቡክ ተጠቃሚ ኢትዮጵያ ቀውስ ውስጥ በገባችባቸው ዘመናት የኦሮሞ ፖለቲከኞችን በመሾም መፍትሄ ለመሻት መጣሯን አስታውሰዋል። ቱሉ እንደሚሉት አጼ ምኒልክ ታመው አልጋ ሲይዙ አገሪቱን የመምራት ኃላፊነቱ በተዘዋዋሪም ቢሆን የወደቀው ከፊት አውራሪ ሀብተ ጊዮርጊስ ዲነግዴ ትከሻ ላይ ነበር። ጄኔራል አማን ሚካኤል አንዶም ከተገደሉ በኋላ ጄኔራል ተፈሪ በንቲ የደርግ ሊቀመንበር ሆነው መሾማቸውን ጠቅሰዋል። ደርግ ሊወድቅ ሲንገዳገድ ጠቅላይ ሚኒስትር ሆነው ብቅ ያሉት ደግሞ ተስፋዬ ድንቃ ነበሩ የሚሉት ቱሉ ሊበን አብይ በተለየ መንገድ ሊጓዙ እንደሚገባ አሳስበዋል። ዶክተር አብይ አህመድ ይላሉ ቱሉ ሊበን ዶክተር አብይ አህመድ በቀውስ ወቅት የማስተዳደር ኃላፊነት ከተቀበሉ ቀደምቶቻቸው በተለየ መንገድ እንዲሰሩ እንጠብቃለን አሁን ጠቅላይ ሚኒስትር እንደሚሆኑ አውቀናል። ለሁሉም ወገኖች እኩልነት፣ ለፍትሃዊነት፣ ተመጣጣኝ ውክልና ይሰራሉ ብለን ተስፋ እናደርጋለን። አሁን ያለውን ሁኔታ ለማስቀጠል ከሞከሩ ግን ትርፉ የጊዜ ብክነት ብቻ ይሆናል። ኢትዮጵያ ኦሮሞን በመግፋትና በማግለል ረጅም ታሪኳ ልትቀጥል አትችልም ሲሉ ሀሳባቸውን ገልጸዋል። በቅርቡ ከእስር የተፈቱት ኡስታዝ አህመድ ዲንጀበል በተከታታይ የህዝብ ትግል እየታየ ያለው ለውጥ ጠንካራ አቅምና ሙሉ ስልጣን ያለው አመራር ይፈልጋል ያሉበትን ጽሁፍ አጋርተዋል። ጽሁፋቸው ለተተኪው ጠቅላይ ሚኒስትር የመልካም ምኞት መግለጫ እና አገራዊ የለውጥ ጥሪ አዝሏል። የሃይማኖት መምህሩ በፌስቡክ ገጻቸው ካሰፈሩት ሽንጠ ረዥም ጽሁፍ መካከል የሚከተለው ይገኝበታል። በቅርብ ዓመታት ለነበሩ በይፋ ለሚታወቁ ህዝባዊ ትግሎች መነሻ ከሆኑት ውስጥ አገርን ከስልጣን ያለማስቀደም የፍትህ ሥርዓቱ በሕግ የበላይነት መርህ ብቻ አለመሥራት፣ ሥልጣንን ተገን አድርጎ የሕዝብ ሀብትን ለግል ጥቅም ማዋልና በሃይማኖት ጉዳይ ጣልቃ በመግባት የዜጎችን የእምነት ነጻነት መንፈግ ዋንኞቹ ነበሩ ማለት ይቻላል። በመሆኑም ምላሽ ያጡ የዜጎችን የመብት ጥያቄዎች ሊመልስ የሚችል ጠንካራ ካቢኔ ማቋቋምና ለሕግ ተገዢ የሆነ መዋቅራዊ አሰራር መከተል ቅድሚያ የሚሰጠው ተግባር እንደሆነ እናምናለን። የተጀመረውን የፖለቲካና የህሊና እስረኞችን የመፍታት ጅምር በማስፋት ሐሳባቸውን በመግለጻቸውና የመብት ጥያቄ በማንሳታቸው በተለያዩ የወንጀል ስያሜዎች ተከሰው በመላው አገሪቱ ታስረው የሚገኙትን መፍታት፣ ንጹሐንን ለእስር የሚዳርጉ ሕጎችን ማንሳት አዲሱ አመራር አዲስ ሐሳብ ያነገበ መሆኑን የሚያሳይበት የመጀመሪያው እርምጃ ሊሆን ይገባል። እንደ ሀገር የምንገኝበትን ስር የሰደደ ድህነት የሚቀርፉና የብዙሐኑን ፍታዊ ተጠቃሚነት የሚያረጋግጡ ሪፎርሞች ሳይዘገይ ካልተጀመሩ ሁሉንም የለውጥ ሂደቶች ጠልፎ ይጥላቸዋልና ልዩ ትኩረት እንዲሰጣቸው እንጠይቃለን። በዶክተር አብይ ምርጫ ላይ ከተነሱ ርዕሰ ጉዳዮች ሻገር ስንል ትናንት ምሽት ደግሞ ኢትዮጵያውያን ፍቷቸው የተሰኘ የማህበራዊ ድረገጽ ዘመቻ አካሂደዋል። በዘመቻው የተሳተፉት ሲያነይ አን ለይ በትዊተር ወጣትነቷን የምትገብረው አገሬን በማለት ነው። ሌላ የለውም ማህሌትን ለማሰር ከፍ ያለ ድንቁርና ይጠይቃል፣ ሲሉ ጽፈዋል። ሲያነ እየጠቀሷት ማህሌት ፋንታሁንን ነው። ጦማሪዋ ማህሌት ከስድስት ቀናት በፊት የታሰረችው ከነስክንድር ነጋ፣ አንዷ አለማራጌ፣ በፍቃዱ ኃይሉና ተመስገን ደሳለኝ ጋር ነው። በፍቷቸው ዘመቻ የተሳተፉት ዮናስ ወንጀላቸው ምንድን ነው? የህሊና እስረኞች በእስር ቤቶች የሚገጥማቸውን ተችተው መናገራቸው ይሆን? ሲሉ ጠይቀዋል። ዶክተር ደሳለኝ በባህር ዳር ዩኒቨርሲቲ የአደጋ ስጋት አስተዳደር ማዕከል ዳይሬክተር ናቸው። ከዚህ በተጨማሪ የአካባቢ ጥበቃ ተሟጋችና የጣና ሐይቅ የገጠመውን ችግር ለመቅረፍ ዘመቻ ያደርጋሉ። በአሁኑ ወቅት በእስር እየማቀቁ ይገኛሉ። በአስቸኳይ ፍቱኋቸው ሲሉ የጻፉት ደግሞ ወንደሰን ናቸው። ዶክተር ደሳለኝ ጫኔ ደግሞ በባህር ዳር ከተማ ለእስር ከተዳረጉ 18 ሰዎች መካከል አንዱ ናቸው። ጋዜጠኞችና የከፍተኛ ትምህርት ተቋማት መምህራን ጭምር ከታሰሩት መካከል ይገኙበታል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለነኝ ጤና ይስጥልኝ።